ሰላም ጤና ይስጥልኝ፣ የተከበራቸው አድማጭ ተመልካቾቻችን። የጋቢና ቤ መሰናዶው ጀመረ። እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ ከዚህ ሰዓት ጀምሮ የሚተላለፉላችሁን መሰናዶዎች እናስታውቃችሁ። ይህ ተቋም ላይ የሚታየው ችግር ምንድን ነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውንና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ሳይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ። ዜና ሜሮን ተስፋዬ ነው የሰማ ነው በምሽቱ። የታዳጊዎች ደግሞ የወጣቶችን እስርን በተመለከተ ወይም አያያዝን በተመለከተ ዘገባና ውይይት ይኖረናል። ኤደን ገረመው መሰናደውን በመምራት በድምፅና ምስል ምህንድስና ደግሞ ንጉሱ ታምሬ፣ አብራችሁን ታመሹ ዘንድ እንጋብዛለን። ሌሎች ጥንቅሮችንም ይዘናል። አብራችሁን ሆኖ ወጣትና አዳጊ ጥፋተኞችን በተመለከተ ሊፈጸሙ የሚገቡ ልዩ ህጎችና ደንቦችን ብታወጣም በቅጡ ባለመተግበራቸው ምክንያት ታዳጊዎች ከጥፋታቸው ተምረው ህይወታቸውን ሊያስተካክሉ የሚችሉበትን እድል እየተነጠቁ ስለመሆኑ በተደጋጋሚ ይነገራል። ይህንን ሁኔታ ለመቀየር ያለመው የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም የፍትህ ሂደት ተዋንያንን የእውቀትና ግንዛቤ ውስንነት ለማስፋት ጥረት ጀምሯል። ከተቋሙ ሰሞነኛ እንቅስቃሴዎች አንዱ ጋር በተገና። ሀሳባቸውን የሚያጋሩን እንግዳ ሀብታም ስዩም አነጋግሯል። እንግዳችን በተቃውሞ ስልታዊ ሙግት አስተባባሪ ሜሮን ተስፋዬ ናቸው። አስቀድመው በኢትዮጵያ ህጎች መሰረት ወጣት ጥፋተኞች ተብለው የሚገለጹ ዜጎችን ማንነት ያስረዱናል። ከዘጠኝ ዓመት በታች ያለ አንድ ግለሰብ በወንጀለኛ መቅጫ ህጋችን ወጣት አጥፊ አይቆጠርም። ወንጀል ውስጥ ገብተው ቢገኙም እነዚህ አይነት ህጻናቶች እንደ ወንጀለኛ አይቆጠሩም። የወንጀል ኃላፊነትም የለባቸውም። ከዘጠኝ ዓመት በታች ያሉ ህጻናትን በተመለከተ የጥንቃቄ እርምጃዎች ማድረግ ያለባቸው ቤተሰቦቻቸው ወይ ዘመዶቻቸው አሊያም ደግሞ አሳዳጊዎቻቸው ነው የሚሆኑ የፍትብሔር ኃላፊነት የለባቸውም ማለት አይቻልም። ወላጆቻቸው ወይም አሳዳጊዎቻቸው ጉዳት ያደረሱ በወንጀል ድርጊት ተሳትፈው ጉዳት በሚያደርሱበት ሰዓት ኃላፊ የሚሆኑባቸው አጋጣሚዎች እንዳሉ የፍትሀ ብሔር ህጋችን ይደነግጋል ወይም ያስቀምጣል። ዘጠኝ ዓመት እስከ አስራ አምስት ዓመት ያሉ ህጻናት በወንጀለኛ ህጋችን መሰረት እንደ ወጣት አጥፊዎች ነው የሚቆጠሩት። በወንጀል ድርጊት ውስጥ ተሳትፈው ሲገኙ የወንጀል ኃላፊነት ይኖርባቸዋል። ይሄ ማለት ግን ከአዋቂዎች ጋር ከአስራ አምስት ዓመት በላይ እንዳሉ አዋቂዎች የቅጣት እርምጃዎች ይወሰዱባቸዋል ማለት አይደለም። የተለየ እርምጃ ነው የሚወሰድባቸው። እኒህ ወጣት አጥፊ ተብለው በኢትዮጵያ ሕጎች ውስጥ የተጠቀሱ ዜጎች ልዩ አያያዝና የህግ አስተዳደር እንደሚሹም ተቀምጧል። ጥንቃቄ የሚሻ ጉዳይ እንደሆነ የነሱ ጉዳይም ይወሳል። ልዩ ጥንቃቄ የሚሻበት ዋነኛ ምክንያቶች ምንድን ናቸው ብሎ ማስቀመጥ ይቻላል። በዋናነት እዚህ እድሜ ክልል ውስጥ የሚገኙ ወጣቶች ወንጀል በሚፈጽሙበት ሰዓት ወይም ደግሞ የወንጀል ድርጊት ውስጥ ሲገኙ ያላቸው ስቴት ኦፍ ማይንድ የወንጀሉ ኮንስኩዌንስ ወይም ደግሞ ውጤት በአግባቡ እንደ አዋቂዎች ይረዱታል ተብሎ አይታሰብም። የጥንቃቄ እርምጃዎች፣ ልዩ ቅጣቶች መደንገግ አስፈላጊ ይሆናል። በተጨማሪም ደግሞ እንደዚህ አይነት እዚህ ካታጎሪ ውስጥ ያሉ ህጻናት የወንጀለኛ ፍትህ ፖሊሲያችን እንዴት አድርጎ ነው የሚቆጫቸው? በባህሪያቸው ቶሎ ትምህርት ካገኙ በኋላ ከገቡበት ወንጀል ተምረው ወደ ማህበረሰቡ በቀላሉ ሪኢንቴግሬት መሆን የሚችሉ እድሜ ክልል ውስጥ ስላሉ እነኚህን ወጣት አጥፊዎች በቅጣት ለማስተማር አይፈልግም። ከዚያ ይልቅ ሪሃቢሊቴቲቭ የሆነ ሞዴል ነው የሚከተለው። ይህ የሆነበት ምክንያት አንድ የወንጀሉን ውጤት በአግባቡ ይረዱታል የሚል እምነት ስለሌለ ነው። ሁለት ደግሞ ተምረው ነገ ከገቡበት ችግር ወጠው ከማህበረሰቡ ጋር ሕይወታቸውን በተሻለ ሁኔታ መንገድ የሚፈጥሩባቸው አጋጣሚዎች ከአዋቂዎች በተለየ ስለሚኖሩ በሚል እሳቤ ነው። መልካም። እንግዲህ የኢትዮጵያ የተለያዩ ሕጎችና ደንቦች ወጣት አጥፊ ተብሎ የሚታሰቡ ወገኖችን ከግምት ውስጥ ያስገባ አሰራርና የፍትህ ስርዓት እንዲኖር ይደነግጋል። ነገር ግን በአተገባበር ወቅት የሚገጥሙ ተደጋጋሚ ችግሮች እንዳሉ ይወሳል። የሚገጥሙ ችግሮች ምን አይነት ናቸው? ከወጣቶች ጋር በተያያዘ የሚገጥመው ችግር ምንድን ነው? ተጠርጥረው በሚያዙበት ሰዓት ወንጀለኛ መቅጫ ስነስርዓት ህጉ መሰረት በአንቀጽ መቶ ሰባ ሁለት መሰረት ፖሊስ ወይም ደግሞ ቤተሰቦቻቸው ወይም ደግሞ አቃቢ ህግ ወይም ሞግሲቶቻቸው ወጣት አጥፊዎች ወንጀል ውስጥ ገብተው ሲያገኟቸው በዋናነት ማድረግ ያለባቸው የጥንቃቄ እርምጃዎች አሉ። እነዚህም የጥንቃቄ እርምጃዎች ፖሊስ እንደ ሌሎች ኬዞች ምርመራ ወዲያውኑ ኢሚዲዬትሊ ማካሄድ የለበትም። ይልቁንም እነዚህን ወጣት አጥፊዎች ወደ ፍርድ ቤት በማቅረብ ከፍርድ ቤቱ የሚሰጠውን ትዕዛዝ በመመርኮዝ ነው ምርመራ ማድረግ ያለበት። ነገር ግን በተግባር ስናይ እነዚህ ህጻናቶች ወይም ደግሞ ወጣት አጥፊዎች ብዙ ጊዜ ከሁለት ቀን በላይ በእስር ላይ በፖሊስ ጣቢያዎች የሚቆዩባቸው አጋጣሚዎች አሉ። ይሄ ደግሞ የስነስርዓት ህጉን የሚጥሳል፣ እንዲሁም ደግሞ በህገ መንግስታችን ላይ የተቀመጠውን ድንጋጌዎች የሚጥስን ተግባር ነው። በተጨማሪም በብዛት የሚስተዋለው ነገር ምንድን ነው? ህገ መንግስቱንና የወንጀለኛ መቅጫ ስነስርዓት ህጉ ባልተከተለ መንገድ ፖሊስ እነኝን ወጣት አጥፊዎች በቁጥጥር ስር ላይ ሲያውል ይታያል። ያለበቂ ምክንያት ማለት ነው። አንዳንዴም ደግሞ በገፍ የመያዝ ዝንባሌ በፖሊስ ተቋማት ይታያል። ከወቅታዊ ሁኔታዎች ጋር በተያያዘ ማለት ነው። የዚህ አይነት ሰለባዎች በብዛት በገፍ የመያዝ ሰለባዎች፣ ያለበቂ ምክንያት የመታሰር ሰለባዎች ጎዳና ተዳዳሪዎች ናቸው። በተጨማሪም እነዚህ ወጣት አጥፊዎች ቤተሰብ ሳይኖራቸው ሲቀር ወይም ሞግዚት ሳይኖራቸው ሲቀር በሕጉ መሰረት የፍርድ የተበታቸውን በሚከታተሉበት ሰዓትም ሆነ ፍርድ ከተፈረደባቸው በኋላ አብዛኛውን ጊዜ ፍርድ ቤቶች የሚያስተላልፏቸው የጥንቃቄ እርምጃዎች ከቤተሰቦቻቸው ጋር በመሆን አብረው ተፈጻሚ እንዲሆኑ ማድረግ ነው። ነገር ግን ቤተሰቡ በማይኖራቸው ሰዓት እነዚህ ወጣት ጥፋተኞች በፍርድ ቤት ወደ ወጣት ጥፋተኞች ማረሚያ ተቋም የፍርድ ሂደቱ እስኪያልቅ ድረስ ሊሆን ይችላል ወይም ደግሞ የፍርድ ቤቱን ሂደት ካለቀም በኋላ በወጣት ጥፋተኞች ማረሚያ ተቋም እንዲቆዩ ሊደረግ ይችላል። እዚህ ተቋም ላይ የሚታየው ችግር ምንድን ነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውን እና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ሳይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ። አራተኛነት፣ የወጣት ጥፋተኞች ማረሚያ ተቋም በኢትዮጵያ ውስጥ አንድ ነው። ያለ አዲስ አበባ ነው የሚገኘው። ከተለያዩ ከክፍለ ሀገሮች የሚመጡ ወጣቶች የሚያዙበት ተቋም ነው። ስለዚህ አንድ መሆኑ በራሱ ችግሩ እንዲባባስ አድርጎታል። በወጣት ጥፋተኝነት ዙሪያ ያለውን ችግር ማለት ነው። በፍትህ አካላት በወጣት ጥፋተኝነት ዙሪያ የሚሰሩ ተቋሞችም ላይ የግንዛቤ ውስንነት አለ። ስለ መፍትሄው ጥቂት እናውራ። በመፍትሄነት የሚቀመጡ ነጥቦች ምንድን ናቸው? የእናንተ ተቋም በዚህ ሰሞን የተለያዩ የህግ ዘርፉ ተዋናያን በማሰባሰብ ተደጋጋሚ ስልጠናዎችን እየሰጠ መሆኑን እንሰማለን እና ከነዚህ ስልጠናዎች ያገኛችሁት ምላሽ ምን ይመስላል? ምንስ ፋይዳ ይኖረዋል ብላችሁ ታስባላችሁ? ቅድም እንደነገርኩህ በፍትህ አካላት በኩል ከፍተኛ የሆነ ግንዛቤ ውስንነት አለ። ምንድነው ኃላፊነቴ፣ ህጻን ተምሮ ወደ ማህበረሰቡ እንዲቀላቀል ምንደረግ አለብኝ፣ ከሌሎች ተቋሞች ጋር እንዴት ነው በቅንጅት መስራት ያለብኝ የሚለው ነገር ላይ በጣም ከፍተኛ የሆነ የግንዛቤ እጥረት አለ። በፖሊስ በኩል በተለይ ብዙ ጊዜ ምርመራ ጀምረው ነው ወደ ፍርድ ቤት ህፃናትን ይዘው የሚሄዱት። የአቅሙ ውስንነት አለ። ስለዚህ እንደዚህ አይነት ስልጠናዎች በወጣት አጥፊነት ዙሪያ የሚሰጡ ስልጠናዎች የበለጠ ኃላፊነታቸውን የሰብአዊ መብት ግዴታቸውን እንዲወጡ የሚያደርጉ ነው የሚሆኑት። በተጨማሪም ደግሞ ከነዚህ ስልጠናዎች በቀጣይ ምን አይነት እርምጃዎች ቢወሰዱ የወጣቶችን ፍትህ አስተዳደር የተሻለ ደረጃ ማድረስ ይቻላል፣ ወጣቶች የሚጠቀሙበት መንገድም ለመለየት ጥሩ አጋጣሚ ይፈጥራል። ስለዚህ ስልጠናዎች መኖራቸው የተሻለ የሕፃናትን ወይም ደግሞ የወጣት አቅቲዎችን መብት ለመጠበቅ አስተዋጽኦ ይኖረዋል ማለት ነው። እጅግ በጣም አመሰግናለሁ። ሜሮን ተስፋዬ፣ የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም ባልደረባ ነሽ። በቅርቡ በእናንተ ተቋም በኩል እየተሰጡ ስላሉ ወጣት ጥፋተኞችን የተመለከቱ የህግ ስልጠናዎች ስለሰጠሽን ማብራሪያ በጣም ነው አመሰግነው። ሜሮን አመሰግናለሁ። የጋቢና ቪ መሰናዶ ይቀጥላል። አስከትለን ደግሞ የምናልፈው አስቴር ምስጋናው ለበርካታ እናቶችና ህጻናት የላቀ ግልጋሎት እየሰጠ ስላለው ግሬሲ ህጻናት ማዕከል በቅርብ ጊዜ ወይም ደግሞ ትንሽ ቆየት ብሏል፣ ካካፈለችን መሰናዶ ውስጥ ነው በድጋሚ ነው የምናየው። ግሬስ ማዕከል የተሰኘው ግብረ ሰናይ ድርጅት በባህር ዳር ከተማ ቀበሌ 13 በተለምዶ ገጠር መንገድ እየተባለ በሚጠራው አካባቢ ይገኛል። በአሜሪካዊቷ ማርሲም ኤሪክሰን እንደ ኢትዮጵያውያን አቆጣጠር በ1999 ዓ ም እንደተቋቋመ ይናገራል። ይህ ማዕከል አሳዳጊ አልባ ሁነው ተጥለው የሚገኙ ጨቅላ ህጻናትን ሰብስቦ ማሳደግ፣ ነጻ የህጻናት ማቆያ አገልግሎት መስጠት፣ ከወላጆቻቸው ጋር የተጠፋፉ ህጻናትን ማገናኘት፣ የሀገር ውስጥ ጉድፈቻ ማመቻቸት፣ ለችግረኛ ወላጆች የስራ ማስጀመሪያ ገንዘብ መስጠትንና መሰል ድጋፎችን ያደርጋል። ከዚህ ጎን ለጎን ነጻ የትምህርትና የጤና አገልግሎትም ይሰጣል። ወደ ማዕከሉ ጠዋት ጠዋት ጨቅላ ልጆቻቸውን አዝለው ከሚመጡ እናቶች መካከል ማየት የተሳናትና የአስራ አንደኛ ክፍል ተማሪ እንደሆነች የነገረችን ገነት በየነ አንዷ ናት። ገነት ለትምህርት ከሰሜን ወሎ መቄት ወረዳ ወደ ባህር ዳር እንደመጣች ነግራናለች። በከተማው ቤት ተከራይታ እየተማረችም ነበር። እኔ ቤት ኪራዩን እከፍልልሻለሁ ብሎ ቃል እንደገባላት የምትጠቅሰው ግለሰብ ግን ሰብአዊ ሐዘኔታውን ለጾታዊ ብዝበዛ ተጠቅሞ እብስ ማለቱንና እሷም ባላሰበችውና ባልተዘጋጀችበት እርግዝና ሳቢያ ለአስከፊ ችግር ተዳርጋ እንደነበር አውስታለች። አስረኛ ክፍል እያለሁ ነፍሰጡር ዶርም ምግሻለሁ ብሎ ማለት ነው። ከዛ አስረኛ ክፍል እያለው ነፍሰጡር ሲሆን ወደ ግሬስ መጣው፣ ግሬሶች ተቀበሉኝ። የግሬስ ማዕከል ምክትል ስራ አስኪያጅ አቶ ወርቁ ሀሳብ ማዕከሉ በ13 ዓመት ቆይተው ተጨባጭ ለውጥ ያመጡ የበጎ አድራጎት ስራዎችን ሰርተዋል ይላሉ። በተለይ ላለፉት አምስት አመታት ዘጠና ሶስት ህጻናትን የሀገር ውስጥ ጉድ ፈቻ እንዲያገኙ አድርጓል። አሳዳጊ ለማግኘት እድሜያቸው ያልፈቀደውን እዚሁ እያሳደጋቸውም ነው። ከዚሁ ጋር በተያያዘ ማዕከሉ መሰረታዊ አገልግሎቶችን በነፃ እንደሚሰጥ አቶ ወርቁ ያብራራሉ። አሁን አሁንም ብዙ ህጻናት አሉ ቤተሰብ የሚፈልጉ እዚህ አሁን ያያችኋቸው ሀያ ስምንት ህጻናት አሉ ከግቢ ውጭ ደግሞ ሰላሳ ሁለት ህጻናት አሉ። በአጠቃላይ ስልሳ ህጻናት አሁን ወላጆቻቸውን በተለያየ ምክንያት ያጡ ከኛ ጋር በቋሚነት የሚኖሩ ህፃናቶች አሉ። አሁንም ወላጅ ይፈልጋሉ፣ የሚያሳድጋቸው ይፈልጋሉ። በዚሁ አጋጣሚ እናንተም ይህንን መልእክት እንድታስተላልፉና አቅም ያለው ፍላጎቱ ያለው ልጆችን መጦ ከኛ ጋር መውሰድ እና ማሳደግ ይችላል። ከዛ ውጭ ሌላ ሁለተኛው አገልግሎታችን ልዩ ፍላጎት ያላቸው ህጻናት አሉ። እነዚህ ህጻናቶች ወደ ግሬስ ከመምጣታቸው በፊት አብዛኞቹ የሚችሉ ልጆቻቸውን ይዘው የሚችሉትን ስራ ለመስራት ይሞክራሉ። ልጆቻቸው እያደጉ በሄደ ቁጥር ግን ልጆቻቸውን ይዘው ስራ መስራት አይችሉም። ማዘልም ከሚችሉት በላይ ስለሚሆን ክብደታቸው ቤት ዘግተውባቸው ወደ ስራ መሄዱ ወላጆችን አግኝተናል እና እነሱ አሁን እኛ ጋር ይውላሉ። 27 ህጻናት አሉ። አሁኑ እነዚህ ስፔሻል ሄዶች እዚህ አገልግሎት ሲያገኙ ይውላሉ። ምሽት ወላጆቻቸው መጥተው ይወስዳሉ። እድሜያቸው ከሶስት አመት እና ከዛ በላይ ሲሆኑ ወደ ትምህርት ቤት ሽፍት ያደርጋሉ። ትምህርት ቤት ላይም አሁን 313 ህጻናት አገልግሎት ያገኛሉ። ከኛ ግቢ ውስጥ በብዙ ችግርና በተስፋ መቁረጥ ውስጥ የነበሩት እነዚህ እናቶች ግባሬ ሰናይ ድርጅቱን የሚገልጹት ህልማቸውን የሚያሳኩበትና ህይወታቸውን የሚቀይሩበት እድል እንደፈጠረላቸው ነው። እነዚህ ጨቅላ ህጻናት በጉዲፈቻ የሚወስዳቸውን አሳዳጊ ወላጆቻቸውን በመጠበቅ ላይ ያሉ ናቸው። ወላጆቻቸው ቀን ላይ ወደ ግሬስ አምጥተው እንዲውሉ የሚያደርጓቸው ህጻናትም በማዕከሉ ይገኛሉ። ስሜ ምን ታምርማሩ እባላለሁ። ምንሰራው ብሬስ ሴንተር ነው። ልጆቹን ጠዋት እንገባለን። አስራ ሁለት ተኩል ነው እኛ የምንገባው ከአስራ ሁለት ሰዓት ተኩል ጀምሮ እስከ ሁለት ሰዓት ተኩል እስከ አንድ ሰዓት ተኩል ድረስ ልጆቹ ይገባሉ። እነሱን ተረፍ ቀኑን ሙሉ ልጆቹ የሚጫወቱት እያጫወትን ነው። እንደ በቃ እነሱ ጋር ምን እንደሆኑ ውሎ ህጻናት ጋር የሚዋለውን ቤት ላይ የምናደርገውን እያደረግን ነው። ምን ደስተኛ ሆነን ነው የምንውለው። ስተኛ ሆኖ ሁሉን የምንሰራውን ስራ ቀኑን ሙሉ እንግዲህ አስራ ሁለት ተኩል የገባን አስር ተኩል የሚወጣለን ሁለት ሰዓት ገብተን ደግሞ አስራ ሁለት ሰዓት ነው፣ እዛ ድረስ ከልጆች ጋር ነው ያለነው። ነፃ የህፃናት ማቆያ ነፃ ትምህርት ነፃ ምግብ እንዲሁም ነፃ የህክምና አገልግሎት ለህፃናቱ የሚሰጠው የግሬስ ማዕከል ከሶስት ዓመት ተኩል በላይ የሆኑ ህፃናትን ከማዕከሉ ውጪ ሆነው እንዲያድጉ ሞግዚት በመቅጠር ያመቻቻል ወላጅ ላላቸውና ችግረኛ ለሆኑ ህፃናት ወላጆቹ የስራ ማስጀመሪያ ገንዘብ ሰጥቶ ከልጆቻቸው ጋር እንዳይለያዩ ያደርጋል ከእነዚህ ውስጥ አንዱ አቶ መንግስቱ ማንደፍሮ ነው

የትሪያ ማለት ክሬስ አንድ አሁን የችግረኛ ህፃናትንና የወላጆችን የህይወት መስመር እየቀየረ ያለው ይህ ማዕከል በዋናነት በአሜሪካዊቷ ማርሲ ሜሪክሰን ቢንቀሳቀስም በስሩ ሌሎች በጎ አድራጊ ግለሰቦች እንዳሉ አቶ ወርቁ ይናገራሉ። በብዛት አሜሪካ ውስጥ ነው። ዶነሮች አሉ፣ ግን ኢንዲቪዥዋል ስፖንሰርሽፕ ነው የባጀታችን አብዛኛው ምንቹ ግለሰቦች በፈቃደኝነት የሚያደርጉት ድጋፍ ነው። በተወሰነ ደረጃ ቸርቾች የሚያግዙን ድጋፍ አለ። ይሄ ህንፃ አሁን እየተሰራው ያለ ጂፕላስ ስሪ ነው። ኦልሞስት አልቋል። 16 መማሪያ ክላሶች አሉት። ይህንን ግንባታ ያገነቡልን ሶስት ግለሰቦች በግለሰብ ደረጃ ከኪሳቸው አውጥተው ልከው እየተገነባ ያለ ነው እየተገነባ ያለው ህንፃ እስከ ስምንተኛ ክፍል ያስተምራል። ከዘጠነኛ እስከ አስራ ሁለተኛ ክፍል ደግሞ ከዚህ በጀርባ ማስፋፊያዎች ጠይቀናል። ያ እንደጨረስነ ግንባታ እንጀምራለን ብለን እናስባል። የአማራ ክልል የሴቶችና ህጻናት ቢሮ የህጻናት መብትና ደህንነት ማስጠበቅ ዳይሬክተር አቶ አሻግሬ ዘውዴ ስለ ማዕከሉ ባላቸው ምዘና፣ ግሬስ ማዕከል ለህጻናትና ለሴቶች የሚያደርገው ድጋፍ ችግር ፈቺ ስለመሆኑ ቢሮ ተምሮበታል። በሌሎች የክልሉ ዋና ዋና ከተሞችም ተመሳሳይ ማዕከሎችን ለመክፈት እቅድ መያዙን ጠቁመዋል። ኮሚኒቲ ቤዝ ነው። በተለይ ማህበረሰብ መሰረት ያደረገ ነው። ማዕከሉ ተፈናቅለው ከዋግ ኅምራም ከሌሎችም እንደዚህ የመጡ ህፃናትን ሳይቀር እኛ የህፃናት ድጋፍና እንክብካቤ ማዕከል አለን። እዛ እንዲገቡ ከተደረገ በኋላ ሙሉውን ሙሉውን የምግብ ነክ የሆኑ ነገሮች ላይ እና አንዳንድ ምግብ ነክ ያልሆኑትም ድጋፍ በማድረግ ልጆቹ እዛው በማዕከል ላይ የምግብ በማቅረብ ምን በማድረግ በኋላም ሰላም ከሞ በኋላ ከሆነ በኋላም ወደ ነበሩበት ቦታ ላይ እንዲቀላቀሉ እንዲዋሀድ የማድረግ ስራም እየሰራበት ሁኔታ ነው ያለ። ስለዚህ እንግዲህ ከእኛ ጋር የቅርብ እንትን ነው ያለን። ፕላስ የዚህን ማዕከል እንትን ለማስፋፋት ነው የኛ እንትናችን። አቶ ወርቁ እንደሚሉት ህጻናቱ ለመኖር መሰረታዊ የሆኑ ፍላጎቶችን እንዳስፈላጊነቱ ከሚሰጡ የስነ ልቦና የምክር አገልግሎት ጋራ በዚህ ማዕከል ያገኛሉ። ይህም ሆኖ ሰብዓዊ ፍቅር ሰጥቶ የሚያሳድጋቸው ቤተሰብም ማህበረሰብም ያስፈልጋቸዋል። ህጻናት ቤተሰብ ውስጥ ሲያድጉ ሙሉ ሆነው ማደግ የሚችሉበት እድል ይፈጠራል። በተቋም ደረጃ ሲያድጉ ግን ከባድ ነው። እኔ ማነው የሚል ጥያቄ አለ። ያን ጥያቄ መመለስ የሚችለው ቤተሰብ ነው። ተቋም ሊመልስ አይችልም። ሁሉም ህጻናት እድሜያቸው ከሶስት ከአራት ዓመት ከመድረሱ በፊት ጉዲፈቻ መደረግ አለባቸው። ጉዲፈቻ ተደርገው ቤተሰብ ኑሯቸው እህት፣ ወንድም፣ አክስት፣ አጎት የሚለው ነው ሁሉ እ እኔ አንቺ ያለን ታሪክ እነሱ ኑሯቸው ለነገያ ዜጋና አገር ተረካቢ ህፃናት እንዲሆኑ ማስቻል የሚቻለው ብለን እናምናለን። በአንድ ማዕከል ውስጥ ህጻናትን ሰብስቦ ማሳደግ ጊዜያዊ የችግር መፍቻ መፍትሄ ሊሆን ይችላል። ነገ የሀገር ተረካቢ ትውልድ ለማፍራት ዛሬ በህጻናቱ ላይ መልካም ዘር መዝራት ያስፈልጋል። ዘሩ የሚዘራው ደግሞ አንድም በቤተሰብ ሁለትም በማህበረሰብ ነው። ለዚህ ደግሞ ማህበረሰቡ ህጻናቱን ወስዶ በማሳደግ አለያ ደግሞ በየጊዜው መጥቶ በመጎብኘት ፍቅር እንዲሰጥ የማዕከሉ ምክትል ስራ አስኪያጅ አቶ ወርቁ ሀሳብ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። በሳምንቱ ማገባደጃ ላይ የአፍሪካውያን ስመጥር የቀድሞ እግር ኳስ ተጫዋቾች ከጠቅላይ ሚኒስትር አብይ አህመድ ጋር በወዳጅነት ጨዋታ አድርገዋል። በወዳጅነት ፓርክ በተካሄደው በዚሁ ጨዋታ ላይ ዓለም ከሚያውቃቸው አፍሪካውያን የቀድሞ ከዋክብት መካከል ናይጄሪያውያኑ ኑዋንኩ ካኑ፣ ዳንኤል አሞካቺ ና ታርቦ ዌስት እንዲሁም ደግሞ ሴኔጋላዊ ሄነሪ ካማራ ተሳትፈዋል። ናይጄሪያዊው ካኑ ለአሜሪካ ድምጽ አስተያየት ሰጥቷል። ያሰናዳው ኬኔዲ አባተ ነው። ወደዛው ነው የምናልፈው። ከአርብ ሰኔ 21 ቀን ጀምሮ ለሶስት ቀናት በአዲስ አበባ ከተማ በተካሄደው ሸነን የተሰኘ የፋሽን ፌስቲቫል ላይ ለመታደም ኢትዮጵያ የገቡት አፍሪካውያን ስመጥር የቀድሞ እግር ኳስ ተጫዋቾች ዛሬ እሁድ ሰኔ 23 ቀን 2016 ዓ ም ከጠቅላይ ሚኒስትር አብይ አህመድ ጋር የወዳጅነት ጨዋታ አድርገዋል። አለም ከሚያውቃቸው አፍሪካውያን የቀድሞ ከዋክብት መካከል የሆኑት ናይጄሪያውያኑ ንዋንኩካኑ፣ ካኑ ዳንኤል አሙካቺ እና ታሪቦ ዌስት እንዲሁም ሴኔጋላዊው ሄንሪ ካማራ በወዳ ተወዳጅነት ፓርክ በተካሄደው ጨዋታ ላይ ተሰልፈው ተጫውተዋል። ናይጄሪያዊው ካኑ ለአሜሪካ ድምፅ በሰጠው አስተያየት፣ ምንም እንኳን የአፍሪካ እግር ኳስ ኮንፌዴሬሽን ካፍን ከመሰረቱት ሀገራት አንዷ ብትሆንም በእግር ኳሱ ብዛም የማትታወቀውን የኢትዮጵያን ኳስ ማሳደግ ካስፈለገ ታዳጊዎች ላይ መስራት እንደሚያስፈልግ መክሯል። ብዙ ፕሮግራሞች ሊኖሯችሁ ይገባል በተለይ የህፃናትና የ ወጣቶች። ይህን ማድረግ ከተቻለ እንደኛ ያሉ ታላላቅ ከዋክብት ተጫዋቾችን መፍጠር ይቻላል። እዚህ ከኋላ ያለውን የመሰሉ ሜዳዎችም ለልጆች ከተሰሩ ለውጥ ይመጣል። የእንግሊዙን አርሰናልን ጨምሮ በተለያዩ ታላላቅ የአውሮፓ ክለቦች የተጫወተው የአጥቂ መስመር ተጫዋቹ ካኑ የእርሱና መሰሎቹ ጉብኝት ለኢትዮጵያውያን ወጣት የእግር ኳስ ተጫዋቾች ስለሚኖረው ትርጉም ሲያስረዳ፣ ስሙን ቢያውቁትም ካኑን በአካል ላላዩት ዛሬ እዚህ ኢትዮጵያ አዲስ አበባን ያለሁት ስለዚህ፣ እኔን በዚህ የስፍራ መመልከታቸው ወጣቶችን ሊያነሳሳቸው ይችላል። ታሪኬን መናገርም ሊጠቅም የሚችል ነገር ነው። ልጅ እያለሁ በመንገድ ላይ እየተጫወትኩን ያደግኩት ግን ጠንክሬ እሰራና እለማመድ ነበር። ስለዚህ በስነ ምግባር ታትረው መስዋዕትነት ከፍለው ከሰሩ ወጣቶች የማያሳኩት የለም። ታሪቦ ዌስት ለሁለቱም የጣሊያን ሚላን ክለቦችና ለሌሎችም የአውሮፓ ክለቦች የተጫወተ የተከላካይ ክፍል ተሰላፊ ነው። ከነካኑ ጋር ለሀገሩ ናይጄሪያ ብሔራዊ ቡድንም የተጫወተው ዌስት ስለ ኢትዮጵያ እግር ኳስ አስተያየቱን የሰጠን ሌላው አፍሪካ ካሏት የቀድሞ ታዋቂ ተጫዋቾች አንዱ ነው። እንደ ካኑ፣ እንደ አሞካቺ፣ እንደ እኔና እንደ ካማራ ያሉ ተጫዋቾችን ወደ ኢትዮጵያ ማምጣት የእግር ኳስ መንፈስን እንደ ማምጣት ነው። ኢትዮጵያ በቅርቡ የአፍሪካ ዋንጫንም የማዘጋጀት ዕቅድ እንዳላት አውቃለሁ። በኢትዮጵያ የእግር ኳስ ባህልን ለማሳደግ የሚያግዝ ነው። ኢትዮጵያ የአፍሪካን ዋንጫ ማዘጋጀት ብቻ ሳይሆን እንድታነሳውም ምኞቴ ነው። እንግሊዝና ፈረንሳይን ጨምሮ በተለያዩ የአውሮፓ ሊጎች የተጫወተው የሴኔጋሉ ሄንሪ ካማራ ደግሞ ዋናው ጠቃሚ ነገር በህብረትና በአንድነት መስራት ነው። ይህ ከሆነ ኢትዮጵያ በቅርቡ የአፍሪካ ዋንጫን ማንሳት አይሳናትም። በወዳጅነት ፓርክ የተካሄደውን የወዳጅነት ጨዋታ በመሀል ዳኝነት የመራው ኢንተርናሽናል ዳኛ በአምላክ ተሰማ የቀድሞ አፍሪካውያን ታዋቂ ተጫዋቾች ጉብኝት ስለሚኖረው ፋይዳ ተከታዩም ብሏል። እንደነዚህ አይነት የአፍሪካ ከዋክብቶች በተለያዩ የዓለም አቀፍ ውድድሮች የምናውቃቸው እኛም በተለያዩ አፍሪካ ሀገር ውስጥ ስንሄድ የምናገኛቸው የወንድም የአፍሪካን ሀገራት ሌጀንድ ፕሌየሮች እና ሌላ የባለሙያዎች መገኘት ትልቅ ነው። ይሄ ጥሩ ነው ማለት እግር ኳስን በማየት ደረጃ የእኛ አገር ያው ስፖርት በጣም ያፈቅራል። ስለዚህ ይመለከታቸው የነበሩት ታላላቅ ሌጀንዶችን ማየት በጣም ትልቅ ነገር ነው። እነሱ የሚሰጡት ተሞክሮ የሚያሳዩት ተሞክሮ እስካሁን ካለንበት ደረጃ ከፍ ሊያደርገን የሚችል ግብአት ይኖሯል ብዬ ነው ማስበው። ለእንግሊዙ ኤቨርተን እና ለሌሎችም ክለቦች በአጥቂነት የተጫወተው ዳንኤላ ሞካቺ ስለ ኢትዮጵያ ቆይታውና ስለ ወዳጅነት ጨዋታው አውቅቶናል ታውቃለህ። ኢትዮጵያ ምድረ ቀደምት ናት። እናም ቤታችን ያለ ነው። የኢትዮጵያውያንን እንግዳ ተቀባይነት ወደ ሀገራችን ይዘን ነው የምንመለሰው። ከጠቅላይ ሚኒስትሩና ከቡድናቸው ጋር ያደረግነው የሀያ ደቂቃ ጨዋታም አዝናኝ ነበር። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ቴሌቪዥን በሰጡት አስተያየት በአውሮፓውያኑ 2029 ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት ጥያቄ ማቅረቧንና ለዚህም ስኬታማነት ካኑና አሞካቺ በአምባሳ ደርነት መሰየማቸውን ተናግረዋል። ታዋቂዎቹን ተጫዋቾች ጨምሮ ከተለያዩ የአፍሪካ ሀገራት የመጡት ጎብኚዎች ከጠቅላይ ሚኒስትሩና ከካቢኔያቸው ጋር በመሆን በወዳጅነት አደባባይ ችግኞችንም ተክለዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የኮሎራዶ ግዛት ትምህርት ቤቶቿ በብዛት እየጎረፉ ያሉ የውጭ ሀገር ተወላጅ ተማሪዎችን ለማላመድ ለዚህ ዓመት 24 ሚሊዮን ዶላር ወጪ መድባለች። ሰቪትላና ፕሪንስካ የተሰኙ መምህራኑና ተማሪዎቹ እንዴት እየተላመዱ እንደሆነ ለማወቅ ዴንቨር ከተማ የሚገኙ ትምህርት ቤቶችን ጎብኝታ ያጠናቀረችውን ዘገባ አስማማ የነ ወደ አማርኛ መልሶታል። ወደዛ ነው የምናልፈው። ባለፈው ዓመት ወደ 6000 የሚጠጉ የውጭ ሀገር ተወላጅ ተማሪዎች ኮሎራዶ በሚገኙ የመንግስትና ከመንግስት የገንዘብ ድጋፍ የሚያገኙት ቻርተር ትምህርት ቤቶች መመዝገባቸውን የግዛት ይቱ ባለስልጣናት ተናግረዋል። ዴንቨር የሚገኘው ኮሎራዶ ሄሪቴጅ ሃይትስ አካዳሚ ከአንድ ሶስተኛ በላይ የሚሆኑ ተማሪዎች የውጭ ሀገር ተወላጆች ናቸው። ናታሊያ ሚለር ፎር ትምህርት ቤቱ ርዕሰ መምህር ናቸው። ማንኛውም ወደ አሜሪካ የመጣ ያለ ህጋዊ ፈቃድ የሚኖርም ይሁን የመኖሪያ ፈቃድ ግሪን ካርድ ያለው ወይም የአሜሪካ ዜግነትን የተቀበለ የውጭ ሀገር ተወላጅ አሜሪካ ውስጥ እያንዳንዱ ልጅ ነጻ ትምህርት የማግኘት መብት አለው። የናታሊያ ሚለር ትምህርት ቤት ተማሪዎችን ለማላመድ የሚረዳ ተጨማሪ የገንዘብ ድጋፍ ከግዛቲቱ ይቀበላል። በዚህ ትምህርት ቤት ከሱዳን የመጣውን ፋሩቅ አዳምን ጨምሮ ከሀያ ሶስት ሀገራት የመጡ ተማሪዎች ይማራሉም። የቅርብ ጓደኛዬ ኢትዮጵያዊ ነው። ከሱ ኢትዮጵያና አገሬ ሱዳን ብዙ የሚያመሳስላቸው ነገር እንዳለ ተረዳሁ። እኔ ከአሜሪካ የምወደው የዲሞክራሲ ስርዓቷን፣ በነጻነት ለመኖር መቻላችንን፣ የመናገር ነጻነቱ፣ የሃይማኖት ነጻነቱ ያስደስተኛል። ሶያን አብታሙ ከኢትዮጵያ ናት። እንደሚመስለኝ ከሌሎች ሀገራት የመጡ ሰዎች ጋር መገናኘቱ ይጠቅማል። ምክንያቱም ስለሌሎች ሀገሮች ማወቅ ጥሩ ነው። ምክንያቱም ስለሌላው አካባቢ ምንም ሳታውቅ ወደ ተለያየ የዓለም አካባቢ ልትሄድ አትችልም። ስለዚህ ስለ ሰዎች አመለካከትም ይሁን ስለ ሁሉም ነገር መረዳት ጥሩ ነገር ነው። ዩክራይናዊቷ እናት ኤሪና ባታሎብ ደግሞ አብዛኞቹ የውጭ ሀገር ተወላጅ የሆኑ ቤተሰቦች ልጆቻቸው እንግሊዝኛ ቋንቋ ባለመቻላቸው ዝቅ ተደርገው ይታያሉ በሚል እንደሚጨነቁ ትናገራለች። በዚህ ትምህርት ቤት የተለያየ አስተዳደግ ያላቸው አዲስ የመጡ በርካታ ተማሪዎች ይማራሉ እና ሁሉም ልጆች አብረው ይጫወታሉ። የትምህርት ቤቱ ርዕሰ መምህር ናታሊያ ሚለር ፎሬስት ከምስራቅ አውሮፓ፣ ህንድና አፍሪካ ከመጡ አስተማሪዎች ጋር በመሆን ለሁሉም ተማሪዎቻቸው ምቹ ሁኔታ እንዲኖር ይሰራሉ። አሜሪካውያኑ ተማሪዎች ከሌላ አገር ለመጡ የክፍል ጓደኞቻቸው በሚያደርጉት እርዳታም እንደሚኮሩ ይናገራሉ። ተማሪ ሪቸል ዋሽንግተን እንደምትለው የውጭ አገር ተወላጅ ተማሪዎች የትምህርት ልምዱን አሻሽለውታል። some of them have immigrated some of them are just like kind of from different countries ከሌላ ሀገር የመጡ ጥቂት ጓደኞች አሉኝ ከተለያየ ሀገራቶች የመጡ ናቸው። ከሜክሲኮ የመጣሽች አውቃለሁ። ጥቂት የስፓኝ ቋንቋ አስተምራኛለች። ተጨማሪ ተማሪዎች መቀበል ማለት ተጨማሪ ወጪ ማለት ነው። በዚህ ትምህርት ዓመት የዴንቨር ትምህርት ቤቶች ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር በዘጠና ከመቶ የሚበል ተመልካቾቻችን ለዕለቱ የያዝነው መሰናዶ ዚህ ላይ የተጠናቀቀ የደንገረመው ሳስተናግዳችሁ ቆይቻለሁ። ንጉሱ ታምሪ አብረኝ ነበር። ጤና ይስጥልኝ።